መጽሐፈ ኢዮብ ምዕራፍ አስራ ስምንት ሹሐዊውም በልዳዶስ መለሰ፣ እንዲህም አለ። እስከ መቼ ቃልን ታጠምዳለህ? አስተውል፣ ከዚያም በኋላ እንናገራለን። ስለምንስ ምንስ እንደ እንስሶች ተቈጠርን? ስለ ምንስ በዓይንህ ፊት ረከስን? ቊጣ ወርሶሃል። አንተስ የሞትህ እንደሆነ ምድር ስለ አንተ ባድማ ትሆናለችን ወይስ ዓለት ከስፍራው ይነቀላልን የኀጢአተኛ መብራት ይጠፋል የእሳቱም ነበልባል ብልጭ አይልም ብርሃን በድንኳን ውስጥ ይጨልማል መብራቱም በላዩ ይጠፋል የኃይሉም እርምጃ ትጠባለች። ምክሩም ትጥለዋለች እግሩ በወጥመድ ትያዛለች በመረብም ላይ ይሄዳል አሸክላ ሰኮናውን ይይዛል ወስፈንጥርም ይበረታበታል በምድር ላይ የሸምቀቆ ገመድ በመንገዱም ላይ ወጥመድ ለእርሱ ተሰውራለች። ድንጋጤ በዙሪያው ታስፈራዋለች። በስተኋላው መሆና ሆና ታባርራዋቸዋለች። ኀይሉ ኃይሉ በራብ ትደክማለች። መቅሠፍትም እስኪን ሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ። የሞትም በኵር ልጅ ብልቶቹን ይበላል። ከሚታመንበት ድንኳን ይነቀላል። ወደ ድንጋጤም ንጉሥ ያስቸኩሉታል። በድንኳኑ ውስጥ ለእርሱ የሚሆነው ይኖራል በመኖሪያውም ላይ ዲን ይበተናል። ሥሩ ከበታቹ ይደርቃል፣ ጫፉም ከበላዩ ይረግፋል። መታሰቢያው ከምድር ላይ ይጠፋል፣ በሜዳም ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለምም ያሳድዱታል። ዘርም ትውልድም በሕዝቡ መካከል አይሆንለትም፣ በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኛው ሰዎች እንደ ደነገጡ እንዲሁ የኋለኛ ሰዎች ስለ ዘመኑ ይደነቃሉ። በእውነት የኃጢአተኞች ቤት እንዲሁ ናት፣ እግዚአብሔርንም የማያውቅ ሰው ስፍራ ይህ ነው።